so በደቡብ ክልል ሲያገለግሉ የቆዩ የሲዳማ ብሔር ተወላጆች ወደ አዲሱ የሲዳማ ክልል ተቀይረን ለመስራት ፈልገን መገለል ደረሰብን ሲሉ ገለጹ። ይህ ቅሬታ ያላቸው የመንግስት ሰራተኞች ቁጥራቸው ወደ ስምንት መቶ እንደሚደርስ የተገመተ ሲሆን ኮሚቴ አቋቁመው እየተንቀሳቀሱ መሆኑንም ገልጸዋል። የዚህ ኮሚቴ አስተባባሪዎች ክልል ለመመስረት እንደ መስፈርት የተቆጠረው የብሔሩ የተማረ የሰው ኃይል ከግምት አልገባም ሲሉም ቅሬታ አሰምተዋል። የሲዳማ ክልል የሰው ኃይል አገልግሎትና የሰው ሀብት ልማት ቢሮ በበኩሉ ሰራተኞችን የምቀጥረው ወይም የምወስደው ብቃቱንና የትምህርት ደረጃውን እንጂ ብሄሩን መሰረት አድርጌ አይደለም ሲል ምላሽ ሰጥቷል። የሰራተኞች ምደባና ቅጥር በትውውቅና በዝምድና ነው የተባለውም መሰረት የሌለው አሉባልታ ነው ሲል አጣጥሎታል። በሀዋሳ ዩኒቨርስቲ የሕግ መምህሩ አቶ ፍላታ ኪጌሶ ማንኛውም ኢትዮጵያዊ በፈለገበት አካባቢ ተዘዋውሮ የመስራት መብት እንዳለው ሕገ መንግስት ቢደነግግም በክልሎች የስራ ቋንቋ ስለሚለያይ ምናልባትም እንደ ሁኔታው ቋንቋውን መቻልና አለመቻል ተጽዕኖ ሊያሳድር ይችላል ሲሉ አስተያየታቸውን ሰጥተዋል። ዘገባ ዘገባው የዮናታን ዘብድዮስ ነው። ዝርዝሩን ያስደምጠናል። የኮሚቴው ሰብሳቢ አቶ ለገሴ ማሬዶ ቅሬታው እንድናቀርብ መነሻ የሆነን የደቡብ ክልል ፈርሶ ሌሎች አዳዲስ ክልሎች ይመሰረታሉ የሚል መላምትና አሁን በደቡብ ክልል የምንሰራ የሲዳማ ብሔር ተወላጅ ሰራተኞች መሄጃ እናጣለን የሚል ስጋት ነው ብለዋል። ክልሉ ከደቡብ ክልል ራሱን ችሎ ሲወጣ የንብረትና የተሽከርካሪዎች ክፍል እንደተደረገ ሁሉ የሰው ኃይል ክፍልም መደረግ ነበረበትም ብሏል። ሲዳማ ተወላጅ የሆነ ሲዳማ ወረዳ ረግጦ ዞን ረግጦ ክልል የሄደ ሰው ሌላ አማራጭ የለውም። ወደ ሌላ ክልል ወደ ምዕራብ ኢትዮጵያ መሄድ አይችልም። ማይክላቢ ዞን ክልል ሆኖ ሲደራጅ መሄድ አይችልም። ወይም ወደ ወላይታ ወይም ወደ ገሞ ጎፋ መሄድ አይችልም። መሄድ መኖር የሚችለው ስዳማ ውስጥ ብቻ ነው። ስለዚህ ይህንን ያገለለ ነው አሰራሩ። ለዚህ ደግሞ ባለመብት ነን እኛ። ቁጥር አንድ አመራሩ እንደተወሰደ ተሽከርካሪ እንደተወሰደ ገንዘብ እንደተወሰደ፣ ለንብረትና ለገንዘብ ሳይሆን ቅድሚያ አዲሱን ክልል መገንባት የሚችለው የተማሪ ሰው ኃይል ነው። ይህ ባለሙያ ተገፍተዋል የሚል አቋም ይዘን ነው። ተዛውረን ክልሉን ማደራጀት ሲገባን በሲዳማ ዞን የነበሩ የቀድሞ የዞኑ ሰራተኞች የክልሉ ሰራተኛ ሆነው መመደባቸውም አስከፍትኗል ሲሉም ተናግሯል። ክልሉ ሲመሰረትም ሰፊ የሰው ኃይል የሚያስተናግድ የዞን መዋቅሮች ሊኖሩት ሲገባ ይህም ከግምት አልገባም ሲሉ የክልሉን አወቃቀር ተችተዋል። የሲዳማ ክልል በሁለቱም ክልል ያሉ ሰራተኞችን አወዳድሮ በቅርቡ ለመቅጠር ማስታወቂያ ማውጣቱን ኮሚቴው ሰምቷል ያሉት አቶ ለገሰ በውድድሩ ሂደት ላይም ግሬታ እንደተፈጠረባቸው አሳውቀዋል። ሌላ የኮሚቴው አባል አቶ አምሳሉ ቦቶንካም በደቡብ ክልል ከኛ ጋር ነበሩ ያሏቸው ሰራተኞች በትውውቅ በጓደኝነትና በዝምድና ተመድበዋል የሚል ወቀሳ አቅርበዋል። ስለሆነም እኛም ያለ ውድድር በያዝነው መደብ ቀጥታ ተዘዋውረን መመደብ አለብንም ብለዋል። ይህ እዚህ ያለ አካል ደግሞ እድል ያላገኘ የውድድር እድል ያልተከፈተለት ወይ ዘመድ አዝማድ የሌለው ብለን ነው ጀጅ ሁለተኛ ደግሞ ድልድል ሰዓት ደግሞ ድልድል ኮሚቴ ከዚህ ከደቡብ ክልል ውስጥ ያሉ ሰራተኞችም ኮሚቴ ውስጥ መዋቀር አለባቸው ተብሎ እኛ አንስተን እሱም ኮሚቴ ውስጥ አልተቀላቀ የሲዳማ ክልል ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ወይዘሮ ሀገረ ጽዮን አበበ ግን በዚህ ሀሳብ አይስማሙም። ቢሮዋቸው አንድን ሰራተኛ የሚቀጥረው የሲዳማ ብሔር ተወላጅ ስለሆነ ሳይሆን አወዳድሮ ብቃቱና ችሎታውን አይቶ ነው ብሏል። ሀገራችንም በሕገመንግስት ላይ ያስቀመጠችው ነገር አለ። ማንኛውም የመንግስት ሰራተኛ የትም አካባቢ ሰርቶ የመኖር መብት እንዳለው፣ ይህ በምንም ሊገደብ የሚችል አይደለም። ምናልባት በስራ ቋንቋ ካልሆነ በስተቀር ሊቸገር ከቻለ እሱንም ማለት ነው። ስለዚህ እኛ እንደዛ የሚባል መስፈርት አሁንም ቢሆን የለንም። እኛ ምክንያቱም እኛ ነገም የምንፈልገው ብቁ የሆነ ስራውን ሊሰራ የሚችል ተወዳድሮ ሊያሸንፍ የሚችል ማንኛውም ሰራተኛ እንዲገባ ነው። ከዚህ በፊትም ስናወዳደር ከደቡብ ክልል በዛ መልኩ ነው ሰራተኞች የገቡት ብሔር ሳይጠየቅ ከየት ነው የመጣው ሳይባል ማለት ነው። ስለዚህ እኛውን የሲዳማ ብሔር ተወላጆች ስለሆንን ሲዳማ ውስጥ ብቻ ነው መስራት ያለብን የሚለው አመለካከት ትክክልም አይደለም። እንዲሁም ደግሞ በደቡብ ብሔር ውስጥ ያሉ ለምሳሌ አዋሳ ከተማ ውስጥ ነው የደቡብ ሰራተኛ ሁሉም የሚኖረው። ስለዚህ የሰራተኛ ሰራተኛ እኛ በምናወጣው መስፈርት መሰረት የኛ ሰራተኛ ሊሆን ከቻለ ነገ ምንም የሚገድበው ነገር የለም። ክልሉ ሲመሰረት በዞን ደረጃ ያልነበሩ ነገር ግን በክልል መዋቅር ውስጥ ላሉ ለአዳዲስ ሴክተሮች እና ዘርፎች ከደቡብ ክልል ሰራተኞችን መመደባቸውም ተናግሯል። ለምሳሌ በእኛ ክልል ፕላን ኮሚሽን ያልነበረ መስሪያ ቤት ነው። ዋና ኦዲተር መስሪያ ቤት ያልነበረ መስሪያ ቤት ነው። ፀረ ሙስና እና ብቃት ማረጋገጫ የሚባሉ ሴክተሮች ከዚህ በፊት ዞን ላይ መነሻ ያልነበራቸው ሴክተሮች ነበሩና እነዚህ ላይ በቀጥታ ስራው ከሚያገናኛቸው ሴክተሮች ከተመሳሳይ ከደቡብ ክልል መስሪያ ቤቶች በውድድር አንዳንዱን ደግሞ በውሰት አንዳንዱን ደግሞ ሰራተኛ ያጠንበት ቀጥታ ዳይሬክቶሬቱ የሚመለከተው እዛ በመምራት ላይ ያሉ ልጆችንም እዚያም ተን የማሰራት ስራ ሰርተን ሴክተሩ ስራ እንዲጀምር አድርገናል። ከዛ ውጭ ደግሞ ሁሉም መስሪያ ቤቶች ላይ የፋይናንስ ዘርፍ ተደራጅቷል። ፋይናንስ ዘርፍ ላይ ደግሞ ደቡብ ክልል ላይ ካሉ ከእያንዳንዳቸው መስሪያ ቤቶች ግልጽ የሆነ ማስታወቂያ ወጥቶ ተወዳድረው ወደዚህ እንዲገቡ ነው ያደረግ ነው። ያንን ስናደርግ መስፈርታችን የነበረው ስራውን መቻሉን ፈተና ተፈትነው ማለፍ መቻሉ ብቻ ነው የነበረው። ሰዎች በትውውቅና በዝምድና ምደባ ተሰጧል የሚለውን ሞቀስ አልተቀበሉትም። ውድድር ነው ያደረግ ነው። ሲወዳደሩ ደግሞ ይመለከተኛል ያለው ተወዳድሮ ማሸነፍ የቻለ ሁሉ ገብቷል ወደዚህ ምንም ሳይጠየቅ ማለት ነው። የተለየ ነገር ከዚህ ውጭ ያው በዝምድና በትውውቅ የሚባለው ነገር እንኳን ውሸት ነው። ከመንግስት ሰራተኞች መመሪያና ደንብ ጋር ስለተነሳውም ቅሬታ ወይዘሮ ሀገረ ጽዮን ይህንን ብለዋል። የትኛውም ክልል ቢሆን የትኛውም የስራ መደብ መዋቅርን ቢሆን ከሀገራዊ ስታንዳርድ መውጣት አይችልም። ከዛ ሊወጣ የሚችል ከሆነ ህገ ወጥ ነው ማለት ያንን ደግሞ ጠንቅቀን እናውቃለን እኛ ። ውድድሩንም በተመለከተ ሁሉም ባለው የትምህርት ዝግጅትና አፈጻጸም መሰረት እኩል ከሌሎች ጋር ይወዳደራሉ ብለዋል። በአዋሳ ዩኒቨርሲቲ የህግ መምህሩ አቶ ፍላት ግግሶ ማንኛውም ኢትዮጵያዊ በፈለገበት አካባቢ ተዘዋውሮ የመስራት ህገ መንግስታዊ መብት እንዳለው ተናግሯል። ስለ ክልሎች አመሰራረት ስለ ውጤቱ፣ ስለሌሎች የሚያወራ በፕሪሳይስ የሚያስቀምጥ ህግ የለንም። ስለዚህ ወደ ህገ መንግስቱ መሄድ ግዴታ ነው መሆነ አንድ ክልል በህገ መንግስት መሰረት ለሁለት ተከፍሎ ክልል በሚፈጠርበት ጊዜ የአፈጣጠሩን ውጤቶች በሙሉ ዲል ማድረግ መቻላቸው ማለትም ለምሳሌ የንብረት ክፍፍል ሊሆን ይችላል፣ የአስተዳደር መዋቅሮች ሊሆን ይችላል እና ሰራተኞችን ጨምሮ እነዚህ አፌክትድ መሆኑ ነገሮች ላይ ክሌር ሆነ ቀድሞ ሊኖር ይገባል። የፌዴራል መንግስቱ ህገ መንግስት ዜጎች በሀገሪቱ ክፍል ተዘዋውሮ የመስራት ነፃነት ስለሚሰጣቸው በተለይ የሰራተኛ ክፍፍል በሚያደርጉበት ጊዜ ፍላጎት መሰረት ባደረገ መልኩ መከፋፈል ይኖርባታል። ኢትዮጵያ የሚከተለው ማንነትን መሰረት ያደረገ ፌዴራሊዝም በመሆኑ በየክልሎቹ የስራ ቋንቋ ስለሚለያይ ምናልባትም እንደ ሁኔታው ቋንቋውን መቻል ያስፈልግ ይሆናልም ብሏል። አሁን ሁለት ኢንተረስቶች ይኖራሉ። ሰራተኛው ባለሁበት መስራት እፈልጋለው የምል ከሆነና የስራ ቋንቋው የክልሉ የስራ ቋንቋው ሰራተኛው የስራ ቋንቋ ነው የማይችል በመሆንበት ጊዜ ሁለቱን አስታርቆ መሄድ ያስፈልጋል። አዳዲስ ክልሎች ሲመሰረቱ ቋንቋቸውን መወሰን ይችላሉ፣ ካልቸራቸውን እንዴት እንደሚያሳድጉ መወሰን ይችላሉ እና የመሳሰሉት ነገሮች ይኖራሉ። ስለዚህ የክልሉን የስራ ቋንቋ ማወቅ በክልሉ መንግስት ለመስራት እንደ ቅድመ ሁኔታ ሊቀመጥ ይችላል ማለት ነው። ይህም ሲሆን ቀጥተኛ የሆነ የህዝብ አገልግሎት ከህዝብ ጋር ፊት ለፊት የሚገናኙ የአገልግሎት አይነቶች በሚሆኑበት ጊዜ የአካባቢውን ቋንቋ ማወቅ የክልሉን ቋንቋ ማወቅ ግዴታ መሆንባቸው የስራ ዘርፎች ይኖሩ ይችላሉ። እዛ ውጭ ግን ኤክስፐርቲዝ ብቻ የሚጠይቁ ስራዎች በሚሆኑበት ጊዜ ሰራተኛው ምርጫ ተሰጥቶት እዚሁ ባለበት መቀጠል እፈልጋለሁ ወይም ወደ ተመሰረተው ክልል ሄጄ መሳት እፈልጋለሁ ብለው ለሰራተኛው የሚተው ዲስክሪፕሽን መሆን ነው ያለበት። የሲዳማ ክልል ከደቡብ ክልል ሲነጠል የሰራተኞች ጉዳይም አብሮ መጠን ነበረበትም ብሏል። ለአሜሪካ ድምፅ ራዲዮው ዮናታን ዘብዲዮስ ሐዋሳም